so የፊታችን ሰኞ ሰኔ 14 2013 ዓ ም የሚካሄደው ሀገራዊ ምርጫ በሰላም እንዲጠናቀቅ ቅድመ ዝግጅት መጨረሱን የአማራ ክልል ፖሊስ ኮሚሽን አስታወቀ። መራጩ ሕዝብ የጸጥታ ስጋት እንዳይገባውም በሁሉም የምርጫ ጣቢያዎች የጸጥታ ኃይል የተመደበ መሆኑን የገለጹት የክልሉ ፖሊስ ኮሚሽነር ተኮላ አይፎክሩ በሁሉም አካባቢ የጸጥታ ኃይል በተጠንቀቅ መቆሙን ዛሬ ለሀገር ውስጥና ለውጭ መገናኛ ብዙሀን ገልጸዋል። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን ዘገባ አድርሳናለች። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላይ ፎክሩ በመጪ ሰኞ በሀገር አቀፍ ደረጃ የሚካሄደውን ሀገራዊ ምርጫ አስመልክቶ ለሀገር ውስጥና ለውጭ ሀገር የመገናኛ ብዙሀን መግለጫ ሰጥተዋል። በመግለጫው ያነሱት ጉዳይ በመጪ ሰኞ የሚካሄደው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲጠናቀቅ ቅድመ ዝግጅት መጠናቀቁን ነው። ምርጫው ያለምንም የጸጥታ ስጋት በሰላም እንዲጠናቀቅ ለማድረግ ህብረተሰቡ ከየትኛው የወንጀል ስጋት ነጻ ሆኖ የመረጠውን የመሰለውን ፓርቲ እንዲመርጥ ከምንም በላይ የሀገራችን ሆነ የክልላችን ሰላም ሁኔታ አስተማማኝ እንዲሆን ከፍተኛ ዝግጅት አድርገናል። ከምርጫ በፊት በምርጫ እለትና በኋላ ሊከሰቱ ይችላሉ የተባሉት ችግሮች በጥናት የተለዩ መሆኑን የገለጹት ኮሚሽነሩ ስጋት ናቸው ተብለው ለተለዩ ችግሮች ሁሉ ኮማንድ ፖስት የተቋቋመ በመሆኑ አፋጣኝ መፍትሔ ያገኛል ብለዋል። መራጩ ህዝብ የጸጥታ ስጋት እንዳይገባው በሁሉም ቦታ የጸጥታ ኃይል በተጠንቀቀ እንዲቆም ተደርጓል ብለዋል። ኮሚሽነር ተኮላ ከክልል እስከ ዞና፣ ወረዳ እስከ ቀበሌ ማዕከል የጸጥታ ኃይላችን እቅድ አዘጋጅቷል። የተዘጋጀው እቅድን ለፈጻሚ አካላት ኦሪንቴሽን ተሰጥቶ ከስልጠና ባሻገር ስምሪት አድርገናል። ሁሉም የምርጫ ጣቢያዎች የምርጫ ክልልና የምርጫ ጣቢያዎች በፖሊስና በጸጥታ አካላት እንዲጠበቁ ተደርጓል። አጠቃላይ የክልሉ ፖሊስ ከክልሉ የጸጥታ አመራር፣ ከክልሉ ሚሊሻ፣ ከብሔራዊ ደህንነት፣ ከፌድሪ መከላከያ፣ ከፌዴራል ፖሊስ ጋር በጥምር የጋራ ኮማንድ ፖስት አዋቅረን ከክልል እስከ ዞን ወረዳ እና ቀበሌ ምርጫ ጣቢያ ድረስ ኮማንድ ፖስት በማዋቀር ስራውን በሰላም እንዲጠናቀቅ ለማድረግ በዘጋጀን ውቅድ መሰረት ተግባራዊ ለማድረግ እነሆ ወደ ተግባራዊ እንቅስቃሴ ውስጥ ገብተናል። ስለዚህ መላው የክልላችን ሕዝብ ከወንጀል ስጋት ነፃ ሆኑ ከምርጫ ጣቢያዎች በመንቀሳቀስ የመሰለውን ፓርቲ ተፎካካሪ ፓርቲ እንዲመርጥ ጥሬን እያስተላለፍኩ የአማራ ክልል የጸጥታ ኃይል ከክልል እስከ ቀበሌ ድረስ በተዘረጋው መዋቅር በኮማንድ ፖስት የሚመራ ሲሆን መራጩ ህዝብ ከወንጀል ነጻ የሆነ ምቹ ሁኔታ የተፈጠረለት በመሆኑ ያለምንም ስጋት በምርጫው እንዲሳተፍ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር